ከፊታችን ሰኞ እስከ ረቡዕ ድረስ ዶችቨለ በሚያካሂደው አመታዊው ዓለም አቀፍ የመገናኛ ብዙሃን መድረክ 2300 ገደማ እንግዶች ይሳተፋሉ። ከ100 ሀገራት የተውጣጡት የመገናኛ ብዙሃን ሰራተኞችና ተመራማሪዎች፣ ፖለቲከኞች፣ እንዲሁም የኪነ ጥበብ ሰዎች፣ የመብት ተሟጋቾችና ባለራዕዮች ሰፋ ብለው በተሰናዱ አርባ የተለያዩ ዝግጅቶች በሚቀርቡበት መድረክ በአንድነት ተቀምጠው ይወያያሉ። የዶችቨለ ዋና ስራ አስኪያጅ ፒተር ሊምቡርግ የጉባኤውን ይዘት ባጭሩ እንዲህ ይገልጻሉ። በዚህ ዓመት አርባ የሚሆኑ የተለያዩ ዝግጅቶች አሉ። በጉባኤዎች እንደተለመደው ውይይትና አውደ ጥናት ይኖራል። በዘንድሮ ጉባኤ በፊልም መልክ የተለያዩ ዝግጅቶች የሚቀርቡበትን መድረክ ይኖረናል። በዚህም በማህበራዊ መገናኛ ብዙሃን ፕሮጀክቶች የተሰሩ ልዩ ልዩ ስራዎች ይቀርባሉ። ከአዘጋጆቹ ጋር የመነጋገር እድልም ይኖራል። ከዚህ በተጨማሪም ትልቅ አውደ ርዕይ ተዘጋጅቷል። ባለም አቀፍ የመገናኛ ብዙሀኑ መድረክ የዶችቨለ ሚና እንደ አዘጋጅና አስተናጋጅ ብቻ ሳይሆን እንደ አንድ የዜና አውታርም እንግዶቹን በቀጥታው ስቱዲዮ በመጋበዝ ውይይትም ያካሂዳል። ዶች ቨለ ራሱን የሚገልጽበት መሪ ቃል አለው ለአእምሮ የተሰናዳ የሚል ወይም ሜድ ፎር ማይንድስ። የመገናኛ ብዙሀን መድረኩ አስተባባሪ ፓትሪክ ሉሽ ደግሞ መድረኩን የአእምሮ ቦታ ፕሌስ ፎር ማይንድስ ብለውታል። ክብር ከተወሰደ ሰዎች ዓለምን ለመለወጥ የሚያስችል የተለየ ነገር የሚያቀርቡበት ለየት ያለ መድረክ ሊቀርብላቸው ይገባል። የድረገጽ ጸሐፍት ሊሆኑ ይችላሉ። ወይም በሚኖሩበት ማህበረሰብና አካባቢ አንድ ለውጥ ማስገኘት የሚችሉ መንግስታዊ ባልሆነ ድርጅት ወይም በሲቪል ማህበረሰብ ውስጥ የሚሳተፉ ሊሆኑ ይችላሉ። የፖለቲካ ውሳኔ ማሳለፍ የሚችልም ሰው ሊሆን ይችላል። እሳቸው እንደሚሉትም ለሶስት ቀናት ከሚካሄዱት ዝግጅቶቹ መካከል የሽልማት ስነ ስርዓቱ እንዲያልፋቸው አይፈልጉም። የቱርኩ ጋዜጣ ሁርየት ዋና አዘጋጅ ሴዳት ኢርጊን የዘንድሮ የዶችቨለ የመናገር ነጻነት ተሸላሚ ነው። ከዚህ ሽልማት በተጨማሪም በየዓመቱ በኢንተርኔት ስለ መብት ለሚሟገቱ ጸሀፍት ዶችቨለ የሚያዘጋጀው ዘቦብስ የተሰኘው ሽልማትም ይሰጣል። የዘንድሮ ተሸላሚ ባንግላዴሽ ውስጥ በዚህ ዘርፍ የሚከናወን አንድ ፕሮጀክት ነው። ለሶስት ቀናት በሚካሄደው የዶችቨል ዓለም አቀፍ የመገናኛ ብዙሀን መድረክ እንዲገኙ ከተጋበዙት መካከል የዩጋንዳዋ የሰብአዊ መብት ተሟጋች እና የኖቤል ተሸላሚ ካሻ ጃክሊን ናባጌስራ፣ ግብፃዊው የጎዳና ላይ የኪነ ጥበብ ሰው አቡበከር ወይም የፍልስጤም ና ሶሪያ ዜጋ የሆነው ፒያኖ ተጫዋች አይም አህመድ ይጠቀሳሉ። በመገናኛ ብዙሀን መድረኩ ከሚሳተፉት በተጨማሪ እንደ አውሮፓው ፓርላማ ምክትል ፕሬዚደንት አሌክሳንደር ግራፍ ላምብስዶርፍ፣ እንደ ፌዴራል ጀርመን ምክር ቤት ወይም ቡንደስታክ ምክትል ፕሬዚደንት ክላውዲያ ሮስ አሊያም የስራ ሚኒስትር አንድሪያ ናልስ ወይም የሙንሽን የጸጥታ ጉባኤ ኃላፊ ቮልፍጋንግ ኢሽንገር ያሉት ታዋቂ ሰዎች ደግሞ ተወካዮቻቸውን ሊልኩ ይችላሉ። የጉባኤውን የመዝጊያ ንግግር የሚያደርጉት የተባበሩ መንግስታት የአየር ንብረት ለውጥ ተከታታይ ዘርፍ ተሰናባች ኃላፊ ክርስቲያና ፊገርስ እንደሚሆኑ ይጠበቃል።